ትናንት በተከበረው የምስጋና ቀን በርካታ አሜሪካውያን ጠረጴዛ ከበው ማዕድ ተጋርተዋል። በቅርቡ የወጣ ሪፖርት እንዳመላከተው ግን በአሜሪካ ትልቋ ከተማ የሚገኙ በርካታ ነዋሪዎች የምግብ ዋስትና እጦት ገጥሟቸዋል። በኒውዮርክ ከተማ የሚገኝ የነጻ ምግብ ማደያ ተጠቃሚዎችም እየጨመሩ መጥተዋል። ከእነዚህም ውስጥ የመታደዳደሪያ ስራ ያላቸው የሚገኙበታል ተብሏል። የቪኦኤዋ ቲና ትሬን የላከችውን ዘገባ እንግድ ወልዴ ያሰማናል። በኒውዮርክ የአንድ ምግብ ባንክ ሰራተኞች ወደ ከተማው የተለያዩ አካባቢዎች ለሚገኙ የምግብ የሾርባ ማጀት የሚላኩና በልገሳ የተገኙ ምግቦችን በማሸግ ላይ ናቸው። ዘኔታ ቲስደል የኒውዮርክ ምግብ ባንክ ምክትል ፕሬዚደንት ናቸው። አምስቱንም ክፍለ ከተሞች የሚያገለግሉና በረሀብ ቅነሳ ላይ ከሚሰሩ ትላልቅ ድርጅቶች ውስጥ አንዱ ነን። ዘጠና ከመቶ የሚሆኑ የከተማው አካባቢዎችን እንደግፋለን። ይህንንም የምናደርገው ከ ስምንት መቶ በላይ ከሚሆኑ ለትርፍ ከማይሰሩ ድርጅቶች ጋር በመሆን ነው። አሜሪካውያን ከቤተሰብና ወዳጅ ጋር ሰብሰብ በሚሉበት በዚህ የምስጋና ቀን ሰሞን በምግብ ባንኩ ሥራ ይበዛል። አዲስ የወጣ ሪፖርት እንዳመለከተው በአሜሪካ ትልቁ ከተማ በሆነው ኒውዮርክ የሚገኙ ከፍተኛ ቁጥር ያላቸው ነዋሪዎች ራሳቸውን መመገብ ከብዷቸዋል። በኒውዮርክ የሚገኘው በጎ አድራጊው ድርጅት ሮቢን ሁድ በከተማዋ የሚገኙ የነጻ ምግብ ማደያዎችን አጠቃቀም አጥንተዋል። ከኮቪድ ወረርሽኝ በፊት ከአምስቱ አንዱ ጎልማሳ ወይም 20 በመቶ የሚሆኑት ከምግብ ማደያው አገልግሎት ያገኙ ነበር። ከወረርሽኙ ወዲህ ግን ቁጥሩ ወደ ሰላሳ አንድ ከመቶ ወይም ከሶስት ጎልማሳ አንዱ ምግብ ለመውሰድ እንደሚመጣ ታውቋል። ዘኔታ ቲስዴል እንደሚሉት ረሃብ የሚገጥማቸው የሕብረተሰብ ክፍሎች አይነት ተቀይረዋል። አሁን እያየን ያለ ነው። መተዳደሪያ ስራ ያላቸው ቤተሰቦችም በአካባቢያቸው በሚገኘው የምግብ ማከማቻና የሾርባ ማጀት በመሄድ ይገለገላሉ። እንደ እውነቱ ቤት አልባ የሆኑ እና በጎዳና የሚተዳደሩ ሰዎች በምግብ ማከማቻውና የሾርባ ማጀት ከሚገለገሉት ውስጥ ያላቸው ቁጥር አነስተኛ ነው። ሸሚካ ኦልፎንስ በሮቢን ሁድ የቤተሰብ ድጋፍ ጉዳዮች ኃላፊ ናቸው። false mentality like oh these folks just want a handout when really i think people ሰዎች በነጻ የሚታደልን ምግብ ፍለጋ እንደሚሄዱ ተደርጎ የሚታሰበው ትክክል አይደለም። ሰዎች ኑሮ ከብዷቸዋል። የሮቢን ሁድ ሪፖርት እንዳመለከተው የምግብ እርዳታው ተጠቃሚዎች አብዛኞቹ ስራ ያላቸው ናቸው። ወደ ምግብ ማከማቻው ከሚመጡት ሶስት የኒውዮርክ ነዋሪዎች ሁለቱ ስራ ያላቸው ናቸው። በድጋሚ ሸሚካ ኦልፎንስ ሊስት አ በኮሮና ወረርሽኝ ወቅት በርካታ ሰዎች ስራቸውን አጥተዋል። በርካታ ስራዎችም መልሰው ተከፍተዋል። ነገር ግን በቂ የሚከፍሉ አይደሉም። ይህ ነው የሚባል የደመወዝ ጭማሪም አልታየም። የደመወዝ ክፍያ ከውጪ አንጻር እየጨመረ ባለመሆኑ በኒውዮርክ ነዋሪዎች ላይ ጫና ጨምረዋል። የኒውዮርክ ምግብ ባንክ ምክትል ፕሬዚዳንቷ ዘኔታ ቴስደር አንድ ዶላር ከዚህ በፊት መግዛት ይችል የነበረው አቅም አሁን ስለሌለው የኒውዮርክ ነዋሪዎች ኑሮ ከብዷቸዋል። የምግብ ባንኩ እንደሚለው በኒውዮርክ ከተማ አንድ ነጥብ ሶስት ሚሊዮን ሰዎች የምግብ ዋስትና ችግር ገጥሟቸዋል። ተጠቃሚዎቹም ምክንያታቸው የተለያየ ነው። አንዳንዶቹ ቤተሰቦች ሌላ አማራጭ ስለሌላቸው ወደ ምግብ ማደያው ይመጣሉ። ሌሎች ደግሞ ለመጠባበቂያ ብለው ምግቡን የሚወስዱ ናቸው። ሸሚካ ኦልፎንስ በኒውዮርክ ሶስት ከባድ ሁኔታዎች አሉ ለመኖሪያ ቤትና ለሕፃናት እንክብካቤ የሚከፈለው ዋጋ ከፍተኛ መሆን እንዲሁም ምግብ ውሃና መብራት ለመሳሰሉ የሚከፈለው እየጨመረ መምጣቱ ነው። የምግብ ሸቀጥ ዋጋ ውድ መሆን በርካታ ሰዎች የምግብ ማከማቻውን እንዲጎበኙ አስገድዷቸዋል። በመሆኑም አንዳንድ ባለሙያዎች እንደሚሉት የመንግስት የገንዘብ ድጋፍ ወሳኝ ነው። በአሜሪካ አዲስ የሚመጣው አስተዳደር ግን አንዳንድ የመንግሥት ፕሮግራሞችን እንደሚዘጋ ፍንጭ ሰጥተዋል። ሸሚካ ኦልፎንስ አዲሱ መንግሥት እንደውም ድጋፉን ማጠናከር አለበት ይላሉ። ያለፈው ምርጫ ቤተሰቦች በመመገቢያ ጠረጴዛቸው ዙሪያ ሆነው የሚነጋገሯቸው ጉዳዮችን ሁሉ የነካ ነበር። ምግብ ደግሞ ዋናውና በመመገቢያ ጠረጴዛቸው ላይ የሚነሳ ጉዳይ ነው። አዲስ የሚመጣው አስተዳደር የማህበራዊ ደህንነትን ለማጠናከር መዋለ ንዋይ የሚመድብበት መልካም አጋጣሚ ነው። ያ የማይሆን ከሆነ ግን ሸሚካ ኦልፎንስ እንደሚሉት የበለጠ ቁጥር ያላቸው የተቸገሩ ሰዎች ወደ ምግብ ማደያዎቹ ይጎርፋሉ። ቲና ትሪን ከኒውዮርክ ላላከችው ዘገባ እንግዶ ወልዴ ነኝ። ዋሽንግተን ዲሲ